ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኤታ ማዦር ሹም ጀነራል ሰአረ መኮንንና ጡረተኛው ጀነራል ገዛይ አበራ አስከሬን ዛሬ ቀደም ሲል በዜናው እንደገለጥ ነው በሚሌኒየም አዳራሽ ሽኝ ተደርጎለታል። የጦር ኃይሎች ኤታ ማጆር ሹም ጀነራል ሰአረ መኮንን በአገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማቀድም የበኩላቸው ሚና ተጫውተዋል። ጠቅላይ ኤታ ማጆር ሹሙ በኢትዮጵያ ብዙ ጫናና ተግዳሮትም በማለፍ ከፍተኛ ሚና እንደተጫወቱ ተጠቅሷል። በህይወት ታሪካቸው አባቴ በአንድነት በመሻሻልና አብሮ በመስራት የሚያምን ፍጹም ኢትዮጵያዊ ነበር ያለው ልጃቸው ማአሾ ሰአረ እሱ ስለ ሞተ ሀገር ይፈርሳል ማለት አይደለም ሲልም ተናግሯል። በሥነ ስርዓቱ ላይ ፕሬዚዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። እስክንድር ፍሬው ስሜት የተቀላቀለበት ከፍተኛ ሀዘን የተንጸባረቀበት የሽኝት ስነ ስርዓት ነው ዛሬ በሚሊኒየም አዳራሽ የተካሄደው። ከከፍተኛ ባለስልጣናት እስከ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን የገለጹበት አምርረው ሲያነቡ የታዩበት ሽኝት። ጠቅላይ ኤታ ማዦር ሹም ሰዓረ መኮንን በአስራ ዘጠኝ ስልሳ ዘጠኝ ወደ ትጥቅ ትግል ከገቡበት እስከ ዛሬ ድረስ በርካታ ግዳጆችን በብቃት መወጣታቸው፣ መምራታቸው በህይወት ታሪካቸው ተገልጿል። በኢትዮጵያ የተከሰተውን ለውጥ ተከትሎም በመከላከያ ሰራዊቱ እየተካሄደ ያሉ የማሻሻያ እርምጃዎችን በማቀድ የመሪነት ሚናቸውን መወጣታቸው ተመልክቷል። በአገሪቱ የተለያዩ አካባቢዎች የሚታዩ የጸጥታ መደፍረሶችን ለማስተካከል ሲሰሩ መቆየታቸውም ነው የተጠቀሰው። በመከላከያ ሰራዊቱ ውስጥ እየተካሄደ ያለው የማሻሻያ ስራ በውጤታማነት እንዲቀጥል ለማድረግ መስራታቸው ተብራርቷል። በብዙ ጫናና ተግዳሮት ውስጥ በማለት ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና ተጫውተዋል በሚል ነው የተገለጸው። የጄኔራሉን ከፍተኛ አስተዋጽኦ ያደነቁት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማጆር ሹም ጄኔራል ብርሃኑ ጁላ ሀገራችን እንደዚህ አይነት የጦር መሪ ስለነበራት ልትኮራ ይገባል ብለዋል። በሳቸው ላይ ግድያ መፈጸሙ ግራ እንዳጋባቸውም ተናግረዋል። ይቅርታ ምንደግደነው የሚገደለው የሚሉ ያገዛ ነጋ እኔ እንዳንተው እንደግል ያመኛል። በጣም ትክክል አደለ። ጀነራሉ የስልጣን ሩጫ የላቸው። ሰው እንዳይሞት የተፈናቀለ እንድመለስ እኔ እየሰሩ ያሉት ሌላ የሚሰሩት ነገር የላቸው። አብረን ነው የሚሰራው። ምንም የሚያስገድላቸው ነገር የላቸው። እኛ እኛ ይሄ ነገር በጣም ቆጭፈናል። በጣም ዶናል ጀነራል ሳረ ሲሰራ የነበረው ጀነራል ሳረ አላማ በማሳካት የጀነራል ሳሪ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን ቆርጠን እንታገላለን። በዚሁ ስነ ስርዓት ላይ የተናገረው የኤታ ማጆር ሹሙ ወንድ ልጅ ማአሾ ሳርም አባቱ በኢትዮጵያ ጉዳይ የነበራቸውን አቋም ጠቅሷል።

ጄኔራል ሰዓረ መኮንን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙት በአገሪቱ የተከሰተውን ለውጥ ተከትሎ ወደ ስልጣን በመጡት ጠቅላይ ሚኒስትር አብይ አህመድ ነው። ከዚያ በፊት ግን በሌሎች ከፍተኛ ወታደራዊ ኃላፊነቶች አገልግለዋል። የደርግ መንግስት ከስልጣን እንደተወገደ የምስራቅ እዝ ምክትል አዛዥ ነበሩ። በአስራ ዘጠኝ ዘጠና አንድ ብርጋዴር ጄኔራል ሆነው ተሾሙ። በአስራ ዘጠኝ ዘጠና ስምንት ወደ ሜጀር ጄኔራልነት አደጉ። ሙሉ ጄኔራል የሆኑት ደግሞ በሁለት ሺ አስር ዓመተ ምሕረት ነው። ጄኔራል ሰዓረ መኮንን ሰኔ አስራ አምስት ሁለት ሺ አስራ አንድ ዓመተ ምሕረት በመኖሪያ ቤታቸው እንዳሉ በጠባቂያቸው ሲገደሉ አብረዋቸው የነበሩት ሜጀር ጄኔራል ገዛኢ አበራም የጥቃቱ ሰለባ ነበሩ። ዛሬ በሚሊኒየም አዳራሽ ሽኝት የተደረገውም ለሁለቱም ጄኔራሎች አስከሬን ነው። እሳቸውም እንደዚሁ በአስራ ዘጠኝ ስልሳ ዘጠኝ ዓመተ ምህረት የህወሓትን የትጥቅ ትግል ከተቀላቀሉ ጊዜ አንስቶ በተለያዩ ኃላፊነቶች ማገልገላቸው ተጠቅሷል። ከደርግ መንግስት መውደቅ በኋላ የነበራቸው የመጀመሪያ ኃላፊነትም በሀገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊነት ነበር። ከአስራ ዘጠኝ ሰማንያ አምስት እስከ ሁለት ሺህ አምስት ዓመተ ምህረት ደግሞ የአገር መከላከያ የሎጂስቲክስ መምሪያ ዋና ኃላፊ ሆነው አገልግለዋል። ሜጀር ጄኔራል ገዛኢ በሁለት ሺህ አምስት ዓመተ ምህረት በመከላከያ የመተካካት ሂደት በክብር በጡሮታ ቢሰናበቱም ሀገራዊ አስተዋጽቸው አለመቋረጡ በህይወት ታሪካቸው ተመልክቷል። የፐብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው ማደራጀትና የአመራር ቦርድን በመምራት በኢትዮጵያ ባህር ትራንስፖርት ድርጅት አማካሪነት፣ በሀገር መከላከያ ሚኒስቴርም እንደዚሁ በአማካሪነት ማገልገላቸው ነው የተብራራው። በሚሊኒየም አዳራሽ ሽኝት የተደረገለት የሁለቱ ጀኔራሎች አስከሬን የቀብር ስነስርዓቱ ወደሚፈጸምበት መቀሌ ተጉዟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።